The voice of America. የአውሮፓ ህብረትና አባል መንግስታቱ ኢትዮጵያ የኮቪድ-19 ወረርሽኝን ለመመከት የምታደርገውን ጥረት ለማገዝ ከ19 ቢሊዮን ገንዘብ ማንቀሳቀሱን በአዲስ አበባ የህብረቱ ሚስዮን አስታውቋል። ይህ ድጋፍ የተለያዩ ተቋማትን ከወረርሽኙ ተጽዕኖ ለመታደግ እንደዋለም ተገልጿል። መለስካቸው አማሃ ዝርዝር አለው። ህብረቱ ዛሬ ይፋ ባደረገው መግለጫ ህብረቱና አባል መንግስታቱ ይህንን 487 ሚሊዮን ዩሮ ወይም 19 ቢሊዮን ብር ኢትዮጵያ በተለያየ መልኩ ኮቪድ 19 ለመመከት የምታደርገውን ጥረት ለማገዝ ሲያንቀሳቀሱ ከሀገሪቱ መንግስት ጋር ለዓመታት በዘለቀው ትብብር ላይ በመመስረት እንደሆነ ያስረዳል። ህብረቱ ከኢትዮጵያ መንግስት ጋር የጤናና ማህበራዊ ተቋማትን ወይም ስርዓቶችን ማጠናከርን ጨምሮ ተላላፊ በሽታዎችን በመከላከልና ሰብአዊ ድጋፎችን በመስጠት ቲም ዩሮፕ ወይንም የአውሮፓ ቡድን እስከ ዛሬ ድረስ ያወጣው ገንዘብ አራት መቶ ሰማንያ ሰባት ሚሊዮን ዩሮ መድረሱን ያብራራል። የኢትዮጵያን የጤና ስርዓትንና የለይቱ ማቆያ ጣቢያዎችን መደገፍ፣ ማህበራዊ ደህንነትን ማጠናከር፣ እንዲሁም በምጣኔ ሀብቱ ላይ የኮሮና ቫይረስ ወረርሽኝ የሚያሳድረውን ተጽዕኖ በመመከት ረገድ አስተዋጽኦ እያደረገ እንደሚገኝም አመልክተዋል። የአውሮፓ ህብረትና በርከት ያሉ የህብረቱ አባላት ኤምባሲዎች እንዲሁም ኤጀንሲዎች ከሀገሪቱ የገንዘብ ሚኒስቴር፣ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጋር በቅርበት ሲሰሩ እንደቆዩ መግለጫው ይናገራል። መግለጫው የአውሮፓ ቡድን ወይንም ቲም ዩሮፕ ለተለያዩ የተባበሩት መንግስታት አካላትና ለዓለም ጤና ድርጅትም አስተዋጽኦ እያደረገ መሆኑን ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ